እንደምን አርፍዳችኋል። ካሳሁን ሰቦቃ ነኝ። የኤስቢኤስ አማርኛ ሚያዝያ ሶስት አጫጭር ዜናዎችን እነሆ። ዩናይትድ ስቴትስና የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የአቶ ባቴ ኡርጌሳን ግድያ አስመልክቶ የተሟላ ምርመራ እንዲደረግ ጥሪ አቀረቡ። አቶ ባቴ የተቃዋሚ ቡድኑ የኦሮሞ ነጻነት ግንባር ኦነግ የፖለቲካ መኮንን የነበሩ ሲሆን ማክሰኞ ምሽት በኦሮሚያ ምስራቃዊ ሸዋ ዞን መቂ ከተማ ውስጥ ተገለው አስከሬናቸው ረቡዕ ዕለት ጎዳና ላይ ተጥሎ ተገኝቷል። የአቶ ባቴ ፓርቲ ኦነግ ግድያውን በማውገዝ አስቸኳይና ገለልተኛ እርምጃ እንዲወሰድ ለሰብዓዊ መብቶች ድርጅቶች ጥሪ አቅርቧል። የአቶ ባቴ ቤተሰብ አባላት የመንግስት እጅ ሳይኖርበት አይቀርም ያሉ ሲሆን የክፍለ ሀገሩ መንግስት ግና መንግስትን ተጠያቂ ለማድረግ ቀጥሎ ያለ ፕሮፓጋንዳ ነው ሲል አስተባብሏል። በሌላ በኩል ግና የዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ የአቶ ባቴ ኦርጌሳ ግድያን በተመለከተ ሙሉ ምርመራ እንዲካሄድ ጥሪ አቅርቧል። አክሎም የአመፅ አዙሪትን ለመበጠስ ፍትህና ተጠያቂነት ወሳኝ ናቸው ሲል አስገንዝበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም በበኩሉ ግድያ ፈጻሚዎቹ ተጠያቂ እንዲሆኑ አስቸኳይ፣ ገለልተኛና ሙሉ ምርመራዎች በክፍለ አገሩና ፌዴራል የሚመለከታቸው ክፍሎች በኩል እንዲካሄድ በማለት ጠይቋል። የዊኪሊክስ መስራቹ ጁሊያን አሳንጅ ላይ ተመስረተው ያሉትን ክሶች ዩናይትድ ስቴትስ ምናልባትም ልታነሳቸው እንደምትችል ፕሬዚደንት ጆ ባይደን ገለጡ። አቶ ባይደን ይህን የገለጡት የጃፓኑን ጠቅላይ ሚኒስትር ፎሚዮ ኪሺዳን ተቀብለው ባናገሩበት ወቅት ከአንድ ሪፖርተር ለቀረበላቸው ጥያቄ ምላሽ ሲሰጡ ነው። በአሳንጅ ላይ 17 የስለላና አንድ አላግባብ ኮምፒውተርን በመጠቀም ምስጢራዊ ዶክሜንቶችን ለኅትመት አብቅቷል የሚሉ ክሶች የተመሠረቱበት ከ15 ዓመታት በፊት ነው። ይህ በእንዲህ እንዳለም የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ የጋዛ ግጭቶችን አስመልክቶ ስህተት ሠርተዋል ሲሉ ተናግረዋል። አቶ ባይደን አቶ ኔትንያሁ መጠነኛ ጭማሪ ከማድረግ ባሻገር ወደ ጋዛ የሚዘልቁ የሰብአዊ መብት እርዳታ አቅርቦቶች በበቂ እንዲቀርቡ አላደረጉም፣ በማለትም ተችተዋል። ይህ በእንዲህ እንዳለም የሐማስ መሪ ኢዝማኤል ሐንያ ሦስት ወንድ ልጆችና የልጅ ልጆቻቸው ጋዛ ውስጥ በእስራኤል ጥቃት ተገድለዋል። ሀኒያ ከአልጀዚራ ጋር ባደረጉት ቃለ ምልልስ የሦስቱ ወንዶች ልጆቻቸውን ግድያ እውነትነት ያረጋገጡ ሲሆን በጦርነቱ ወቅት ከጋዛ እንዳልወጡም ገልጠዋል። ድርጅታቸው ሐማስ ባወጣው መግለጫ መሠረት የሐንያ የልጅ ልጆች ውስጥ ሦስት ልጃገረዶችና አንድ ትንሽ ወንድ ልጅ በጥቃቱ ተገለዋል። የእስራኤል ጦር ኃይል ሦስቱን የሐንያን ልጆች በሐማስ ወታደራዊ ተሳታፊነት የገለጠና መገደላቸውን ያረጋገጠ ሲሆን ስለ የልጅ ልጆቹ መገደል ግና መረጃ የለኝም ሲል አስታውቋል። የሐማስ መሪው የልጆቻቸውና የልጅ ልጆቻቸው መገደል የተኩስ አቁም ስምምነቱ ላይ የሚያሳድረው ተጽዕኖ እንደማይኖር ገልጠዋል። በመላ አውስትሬሊያ ዋነኛ ከተሞች የቤት ኪራይ ዋጋ ከፍተኛ ሬኮርድ ላይ ደርሷል። በዋነኛ ከተሞች ውስጥ የአንድ መካከለኛ ቤት ሳምንታዊ የኪራይ ዋጋ 630 ዶላርስ የደረሰ ሲሆን አነስተኛ ዩኒት 620 ዶላርስ በሳምንት ደርሷል። ባርሴሎና፣ ፓሪስ ሴንት ጀርመንን ሶስት ለሁለት በሆነ ውጤት ረቷል። በሁለቱ ክለቦች መካከል የተካሄደው ውድድር የሩብ ፍጻሜ ግጥሚያ ነው። ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኤ ዩ ስላሽ አምሃሪክ ድረገጽን ይጎብኙ።